ትግስት ከበደና ሁለት አጋሮቿ ኢትዮጵያ ቢወለዱም ኑሮአቸው ግን ከአድማስ የተሻገረ ነው። ከኢትዮጵያ ርቀው በሚኖሩባቸው ዓመታት ከሚያሳስቧቸው ጉዳዮች መካከል አንዱ ኢትዮጵያን የሚመለከቱ መረጃዎችን የኢትዮጵያውያንን የኪነ ጥበብ ሥራዎችን ባንድ አሰባስቦ የሚያቀርብ አውታር አለመኖሩ ነበር። የዛሬ አራት ዓመት ገደማ ግን ይህን ለመቀየር ሀበሻ ቪው የተሰኘውን አገልግሎት ጠነሰሱ። ብዙ ጊዜ ለኢትዮጵያ፣ ለኤርትራ እንዲሁም ደግሞ ሌሎች ዳያስፖራ ኮሚኒቲ ለሆኑ በቀጥታ የቴሌቪዥን ቻነሎች እንዲሁም ደግሞ የተመረጡ የተመረጡ ፊልሞች፣ ዶክመንተሪዎች፣ የስፖርት ፕሮግራም፣ የልጆች ፕሮግራም በአንድ ቦታ ላይ ተጠቃሎ ገብቶ ሰው በየቦታው ሲፈልግ ከሚቆይ አንዱ ላይ ገብቶ እኛ ጋር ገብቶ ያንን ሰርቪስ እንዲጠቀም በማለት ነው እንግዲህ የጀመር ነው ራሳችንም ከመቸገር የተነሳ ነው እንግዲህ ለምን አንሰራም ብለን የከፈት ነው ማለት ነው። ሁለትና ሶስት አመት የፈጀብን ቴክኖሎጂውን ለማዳበር ለማስተካከል፣ በምን ሰው ገብቶ ያያል፣ ጥሩ ስራ እንዲሆን ደግሞ የቅጂ መብቱን እነሱን ሁሉ ለማስተካከል፣ ከዛ ደግሞ ሰው የሚያይበት ራሱ ቴሌቪዥኑን ቢሆን የስልኩም ቢሆን እዛ ላይ የሚቀመጡትን የተሰሩትን አፖች በማዳበር በቀጥታ ደግሞ ከትልቅ ካምፓኒዎች እንደነ አፕል እና ከነ ጉግል ጋር ፊርማ ይህን ደውጭ ሀገሩ ስንፈራረም ጊዜ የፈጀብን ማለት ነው። የአሁን ላይ ትኩረቱን በውጭ ሀገራት የሚኖሩ ኢትዮጵያን ላይ ያደረገው አገልግሎቱ በኢንተርኔት የሚሰራጩ መርሃ ግብሮችን ለማሳየት በተዘጋጁ ቴሌቪዥኖችና መቀበያ ሳጥኖች በኩል ስልኮች ላይ በሚጫኑ መተግበሪያዎች አማካኝነት እንዲሁም በዋና ድረገጹ ላይ ለእይታ ዝግጁ መሆኑን የድርጅቱ የስራ ክንውን ኃላፊ የሆነችው ትዕግስት ከበደ አጫውታናለች። በቅርብ ጊዜ ደግሞ ኢትዮጵያ ውስጥ የተሰሩ ፊልሞችን የማስተዋወቅና የማሳየት ስራ መጀመሩን ከዓለም አቀፍ የዜና አውታሮች ጋር የስራ ስምምነቶች በመደረግ ላይ እንደሚገኙም አውስታለች። ቁራኝ የሚባል በትልቅ የተመረቀ ፊልም ከኢትዮጵያ ዲስትሪቢሽን ራይቱን ወስደን እዚህ አምጥተናል። ይሄን አምጥተን ይሄ መጀመሪያችን ሆኖ እንደ ምሳሌም እንዲሆን የፈለግ ነው። ሌሎቹም እንደዚህ በጉብዝና የሰሩ ኢትዮጵያ ውስጥ ያሉ ውጭም ያሉ ሰዎች ጎብዘው እንደዚህ ጥሩ ፊልም ካገኙ ተፈራርመን አግሪመንት ገብተን ማንኛውም የሚገባውን ያክል መብት ተሰጥቷቸው እንዲታይላቸውን የፈለግ ነው። በዚህ ምክንያት አሁን ቁራኝን ሶስት ቀን መጥቶ ለንደን በሙሉ ትኬት ሁሉ አልቆ አሁን እንዳውም ሌላ ቀን ጨምሮ እየተባለ ነው። ወደ ኒውዮርክ እና ወደ ዋሽንግተን ዲሲም እንዲሁም ደግሞ ኤሌ እናመጣለን ብለናል። እንግዲህ እኛ ፊልም ሰሪዎቹን መጥቀም ነው የምንፈልገው። በስነ ስርዓቱ ፊልሙን መርጠን የተቸገርነው እኛ ፊልም ብዙ ጥሩ ጥሩ የሆነ አዲስ የሆነ ታሪክ ያዘ የሚመጣውን ነው ያጣ ነው። የኢንተርናሽናል ኒውስ ኤጀንቶቹ ደግሞ ቲአርቲ አሁን አዲሱ ነው። ከዛ በፊት ፍራንስ ትዌንቲ ፎር፣ አልጀዚራ፣ እንዲሁም ራሻ ቱዴይ ከእኛ ጋር ተስማምተን እያሳየን ነው። በሚቀጥለው ወር ደግሞ ቢቢሲ ወርልድ እና ቢቢሲ አፍሪካው እኛ ጋር ይመጣል ብለን እየተዘጋጀን ነው። በእስካሁኑ ሂደታችሁ ምን ያክል ሰዎች ይከተሏችኋል? ለወደፊቱ ውስጥ ምን አይነት ህልምን ያላችሁ ምንድን ነው የሚሆነው ግባችሁ? የቀጣይ ዘመን ብዙ ሰዎች ከመጠን በላይ እየገቡ እያዩ ነው ሰርቪሳችንን። የእኛ ፍላጎት ምንድን ነው? ይቅርታ ሌላ ካምፓኒ ሜንሽን ማድረጌ ሳይሆን ምሳሌ እንዲሁም በማለት ነው። ልክ ለኢትዮጵያ፣ ለኤርትራ፣ ለዳያስፖራ ኮሚኒቲ አንድ ሰርቪስ ምንስ ኔትፍሊክስ ስፔሻሊ እኛ ከአለም ሁሉ ያለውን እኛን የመሰለ ወይም ደግሞ ፊልሞቹ ጥሩ ጥሩ የሚሠሩ የተመረጡ የተመርጦ ከተን እኛ ጋር እየመጣ እንዲያይ አደ ሴም ታይም ደግሞ በይበልጥ ይሄ የትምህርት ፕሮግራሞች የምናዘጋጃቸው ውጭ ሀገር ለሚኖሩት ለተወለዱት ልጆች ጥሩ ምሳሌና ትምህርት እንዲሆናቸው፣ እሱን እሱን ነው የምናስበው። ከዛሬ አንድ ሁለት ዓመት በኋላ እንደ ማንኛውም ትልቁ ካምፓኒ አድገን ምርጥ የሆነ የሌሎችንም ስራ እያመጣን የራሳችንም ደግሞ አሁን የጉዞ ሾ እንትን ኮሚሽን አድርገናል። የልጆችም እያደረግን ነው። የራሳችንንም ፕሮግራሞች እያሰራን ለማቅረብ ነው የምንፈልገው ማለት ነው። የሀበሻ ቪው አገልግሎት በጊዜያዊነት በነፃ እየተሰጠ ይገኛል። ከአውሮፓውያኑ ዲሴምበር 15 2019 ጀምሮ ግን ተመልካቾች በወር አምስት ዶላር ከ99 እየከፈሉ እንዲያዩ እንደሚደረግ ሰምተናል። በተለያዩ ምክንያት መክፈል ለማይችሉ ደግሞ የሚኖሩበትን ስፍራ በመለየት ወይንም የጂኦ ብሎክ አሰራርን በመጠቀም በነፃ እንዲያዩ ለማስቻል እቅድ መኖሩንም ሰምተናል።